በኦሮሚያ ክልል የተወሰደው የኃይል እርምጃ ስህተት መሆኑን የኢትዮጵያ መንግስት ባለስልጣናት አምነዋል ሲሉ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ተናገሩ። ግሪንፊልድ ለጋዜጠኞች ዛሬ በሰጡት መግለጫ በክልሉ የተፈጠረው ሁኔታ ምክንያት ሰፋ ያለ ስለመሆኑም የጋራ መግባባት እንዳለ መጠቆማቸውን እስክንድር ፍሬው ማምሻውን ከአዲስ አበባ በላከው ዘገባ ጠቁሟል። ዛሬ በተጠናቀቀው 26ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ የተሳተፉት የዩናይትድ ስቴትስ ባለስልጣናት የሰጡት መግለጫ በተለያዩ ርዕሶች ላይ አተኩሯል። በኦሮሚያ ክልል የተካሄደውን ተቃውሞ የተመለከተው አንዱ ነው። የኢትዮጵያ መንግስት በ97ቱ ምርጫና አሁንም በኦሮሚያ የተቃውሞ እንቅስቃሴ ወቅት የኃይል እርምጃ በመውሰድ የንጹሐን ህይወት አጥፍቷል የሚለው የጋዜጠኛ ጥያቄ ደግሞ የዚህ ርዕስ መነሻ ነበር። በጉዳዩ ላይ ከሀገሪቱ ባለስልጣናት ጋር መነጋገራቸውን በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ አስታውቀዋል። እርሳቸው እንዳሉት የዜጎች ህይወት የጠፋበት እርምጃ ስህተት መሆኑን የኢትዮጵያ ባለስልጣናት ይረዳሉ። ከመንግሥት ጋር ከተወያየንባቸው ጉዳዮች አንዱ ይሄ ነው። የኃይል እርምጃ መወሰዱ ስህተት መሆኑን አውቀዋል። ካነሳናቸው ጉዳዮች አንዱም የሰው ሕይወት በማያጠፋ መንገድ ምላሽ እንዲሰጡ ፖሊሶችን ማሰልጠን ነው፣ ሁኔታውን እየከፋ እንዳያደርጉ። የታሰሩትን በርካታ ሰዎች በተመለከተም ፈጣን ፍትህ ያገኙ ዘንድ ተነጋግረናል ነው ያሉት። ረዳቷና ጸሐፊዋ እንዳሉት የሀገራቸው የልኡካን ቡድን ከመንግስት ባለስልጣናት በተጨማሪ የኦሮሚያ ክልል ተወላጅ ከሆኑ ግለሰቦችም ጋር ተወያይቷል። የተፈጠረው ሁኔታ ምክንያት ሰፋ ያለ ስለመሆኑ የጋራ መግባባት መኖሩን የጠቀሱት ከማህበረሰብና በተለይም በዚያ ከሚገኙ ወጣቶች ጋር የበለጠ ግንኙነት ሊኖር እንደሚገባ አጠቃላይ መግባባት አለ የችግሩ ዋነኛ ምንጭ ምን እንደሆነም እንደዚሁ የችግሩ ምንጭ ከአዲስ አበባ ማስተር ፕላንም በላይ ነው። ከዚያ በጣም ጥልቀት ያለው ነበር። ይህ ወደፊት እንዳይደገም የሚያስችሉን እነዚህን ውይይቶች ማድረጋችን በዚህ በአዲስ አበባው የመጀመሪያ ቀን ቆይታችን ካደረግናቸው ሁሉ የሚጠቀስ ነው ነው ያሉት። በኢትዮጵያ ካቢኔ በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ዘርፍ አስተባባሪ ወይዘሮ አስቴር ማሞ ትናንት ሲናገሩም በክልሉ የተፈጠረው ሁኔታ መንስኤ የመልካም አስተዳደር ችግር ነው ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ